የኮያማ ቀይ የበረሃ አሸዋ ከምዕራብ አፍሪቃ ካሉት በጣም የተዋበ አሸዋ መሆኑን አካባቢውን የሚያውቁ ተጓዦች ይመሰክራሉ። ሌሎችም በካኑ አድርጎ በኒጀር ዴልታ አቋርጦ በዚህ በተዋበ አሸዋ የጎዋ ተፈጥሮአዊ ቅርጽ የሆነውን በተለይም ከሰዓት በኋላ ውብ የሆነውን የፀሐይ ጥልቀት እየተዝናኑ ጉዞ ማድረግ እንደሚቻል ይጠቁማሉ። ይህ ግን እስከ 2011 ነበር። ከዚህ ጊዜ ጀምሮ የጋኦ ከተማን የማቋረጥ የትኛውንም ጉዞ እና ጉብኚ አቁመዋል። ምክንያቱም ይላሉ በአፍሪቃው የጸጥታ ጥናት የሴኔጋል ቅርንጫፍ ባልደረባ የሆኑት ኢብራሂም ማይጋ፣ እኔ ለሁለት ሳምንታት በጋኦ አካባቢ ነበርኩ። ከከተማው 15 ኪሎ ሜትር ከወጣህ በእርግጠኝነት በታጠቁ ሰዎች ልትመታ ትችላለህ። ይህም በሰዎች መንቀሳቀስ ላይ ችግር አሳድሯል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሰሜናዊው ማሊ ከ380ሺህ በላይ ሕፃናቶች ወደ ትምህርት ቤት መሄድ እንዳልቻሉ ያብራራል። ከሰሜናዊው ጎአ 300 ኪሎ ሜትር ርቆ የሚገኘው ኪዳል ተብሎ የምትጠራው አካባቢ 80 በመቶ ትምህርት ቤቶች ተዘግቶ እንዳሉም ያስረዳል። እንደ ዩኒሴፍ ከሆነ በጦርነቱ ጊዜ ቤቶች እንደፈረሱ እንደተዘረፉ እናም እንደተያዙ ያትታል። ብዙ አስተማሪዎችም ለደህንነታቸው በመፍራት አካባቢውን ጥሎ ተሰደዋል። ለተማሪዎቹም የተቀበሩ ፈንጂዎች ስላሉ ወደ ትምህርት ቤት መሄድ ትልቅ ስጋት አሳድሮባቸዋል። ይህንንም ጉዳይ ለማብረድ የጀርመኗ የመከላከያ ሚኒስቴር ኡርሱላ ፎንደርላይን ወታደሮችን ወደ ቦታው ለመላክ አቅዷል። የጀርመን ወታደሮች የሚዘምቱት እስካሁን እዛ በስፍራው የፈረንሳይ ጦር ላይ ያለውን ጫና ለማቃለል ነው። እንደ አውሮፓያኖቹ አቆጣጠር 2012 የቱሬግ ተዋጊዎችና የእስላማዊ አማጽያን ሰሜናዊ ማሊን ተቆጣጥሮ እንደሚገኙ ዘገባዎች ያትታሉ። ሰሜናዊ ማሊ የምትገኘው በሳህል በረሃ ሲሆን በስፋቱ ፈረንሳይን የሚያክልና ከመንግሥት ቁጥጥር ውጪ መሆኑ ይታወቃል። ጋኦ እና ኪዳል አካባቢዎች ከደቡብ አሜሪካ የሚመጡ ታላላቅ ቡድኖች አደንዛዥ እጽ ወደ አውሮፓ ለማስተላለፍ ይጠቀሙበታል። ለእነሱም ዋነኛ የገቢ ማገኛ እንደሆነ ዘገባዎች ያትታሉ። በቅርብ የማሊ ፓርላማ ምክትል ፕሬዚዳንት አማዲ ቲአም መንግሥታቸው ብቻውን ደህንነቱን ማስጠበቅ እንደማይችልና የውጭ ኃይል ትብብር እንደሚፈልጉ ለዶቼ ቬለ ተናግረዋል። ከብዙ እስላማዊ ሚሊሻዎች ጋር የድርድር ስምምነት ለማድረግ ቢሞከርም ብዙዎቹ አማጽያን ለመሳተፍ ፍላጎት እንደሌላቸው ተናግሮ ነበር። በተባበሩት መንግስታት የተመሠረተው ማሊን የማረጋጋት ተልእኮ በአጭሩ ሚኑስማ ተብሎ የሚጠራው ተልእኮ ኃላፊ የሆኑት ሞንግ ሀምዲ ጉዳዩን አስመልክቶ ሲናገሩ በእርግጠኝነት ብዙ ሽብርተኛ ቡድኖችና የአደንዛዥ እጽ አመላላሾች የሰላም ድርድር አካሄዱን ለመግታት እንደሚሞክሩ በደንብ እናውቃችኋለን። ይህ የተባበሩት መንግስታት ተልእኮ ብዙ ስኬታማ እንዳልሆነ ዘገባዎች ያሳያሉ። ጀርመን የምትልከው ጦር የመንግስታቱን ኃይል እንደሚያጠናክርላቸው ይጠበቃል።